ማህደረ ዜና። የብሪታንያ መሪዎች የአውሮጳ ሕብረት ተስማማም አልተስማማ ሀገራቸውን እስከ ጥቅምት ማብቂያ ድረስ ከትልቁ ማኅበር ለማስወጣት ወስነዋል። የሆርሙስ ሰርጥን የሚያቋርጡ የብሪታንያ መርከቦችን ከኢራን ጥቃት ለመከላከል ግን የጠሉትን ማኅበር አባላት እርዳታ እየጠየቁ ነው። የዩናይትድ ስቴትሱ ፕሬዚደንት በኢራን ላይ ዳግም ማዕቀብ መጣላቸውን ያልደገፉ የስለላ ኃላፊያቸውን ሽረው ሌላ ሾመዋል። የቴህራን ፖለቲከኞች የዋሽንግተንን ስምምነት የጣሰ እርምጃ፣ የለንደኖችን ዛቻም ሌሎቹ የአውሮጳ መንግስታት አለመቃወማቸውን ይተቻሉ። ግን ከአውሮጶች ጋር እንግባባለን ባዎች ናቸው። አውሮፓዎች የኢራኖችን ቅሬታ እውነትነት እየመሰከሩ የአሜሪካኖችን እርምጃ ችላ እያሉ ውዝግብ ፍጥጫውን በቅርብ አፍጥጠው ያሉ ጦር ያሰለፈው የፖለቲካ ዲፕሎማሲ፣ ምጣኔ ሀብታዊ ቀውስ የአፍታ ዝግጅታችን ትኩረት ነው። አብራችሁን ቆዩ። ሰው በባህር ላይ መቅዘፍ ከጀመረበት ጊዜ ጀምሮ አሳ ያስግር የዋኝባት ሸቀጢ ጫን ባሪያ ያገዝባት ሃይማኖት ሰባኪ ያሳፍር ነዳጅ ያመላልስባት ሰላይ ይላክ ጦር ያስፍርባት በየዘመኑ እንደተዋጋ እንደተጋጨ እንደተወዛገበ እየከበረ እንደከሰረባትም ነው። የሆርሙዝ ሰርጥ ጠባብ ናት። ከ55 እስከ 95 ኪሎ ሜትር ትሰፋለች። ቀጭን ናት፣ ረጅም 167 ኪሎ ሜትር። ዓለም ከሚያነዳው ነዳጅ ዘይት 20 በመቶው ከፈሳሽ ጋሱ አንድ ሶስተኛው ይንቆረቆርባታል። በ1973 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። የዮም ኩፕር ውጊያ ተብሎ የሚጠራው የአረብ እስራኤሎች ጦርነት ሲግም አረቦች የጣሉት የነዳጅ ዘይት ሽያጭ ማዕቀብ የምዕራብ አውሮፓም በጣሙን የእስራኤልን ዋነኛ ደጋፊ የዩናይትድ ስቴትስን ምጣኔ ሀብት አሽመድምዶት ነበረ። ያኔው የዩናይትድ ስቴትስ ፕሬዚደንት ሪቻርድ ኒክሰን የሆርሙዝ ሰርጥን የነፃው ዓለም የምጣኔ ሀብት ህልቅት የሚል ብሂላቸው ገኖ የተሰማውም ያኔ ነበር። ኒክሰን ቃላቸውን ገቢር ለማድረግ ለእስራኤል ዙሪያ መለስ ድጋፍ ከመስጠት በተጨማሪ የአረቦችን የነዳጅ ጉድጓዶች የሚቆጣጠር ጦር ለማዝመት አቅደውም ነበረ። ይሁንና አሜሪካኖች ቪየትናም ላይ የገጠማቸው ሽንፈት፣ የዎተርጌቱ ቅሌት፣ የሶቪየት ህብረት አጸፋ ያሳደረባቸው ስጋት፣ ከሁሉም ጋራ የኢራን ልገሳ ሰበብ ምክንያት ሆኖ እቅዱ በቅድ ቀረ። አረቦች በጣሉት ማዕቀብ ሰበብ ነዳጅ ለጠማው ምዕራባዊ ቤንዚን ጋዟን በገፍ የቸረችው ወይም የቸረቸረችው የሻህዋ ኢራን ነበረች። የኢራን እስላማዊ አብዮተኞች በ1979 የቴህራንን ቤተ መንግስት ከተቆጣጠሩ በኋላ ግን የሻህዋ ኢራንን ስፍራም፣ የቢንሳኡዷ ሪያድ የአረቦችን ስፍራም ኢራን ተረክባለች። በስድስት ዓመት ልዩነት የምዕራባውያን ወዳጅ የነበረችው ኢራን ጠላት፣ ጠላት የነበሩት አረቦች ወዳጅ ሲሆኑ፣ የዋሽንግተንን በውጤቱም የቴል አቪቭ ለንደን ፓሪስን ፖለቲካ የሚዘውሩት ፕሬዚደንት ጂሚ ካርተር ነበሩ። የኢራን እስላማዊ አብዮተኞች የቴህራንን ቤተ መንግስት በተቆጣጠሩ ማግስት ካርተር አስጠነቀቁ። የፋርስ ባህረ ሰላጤን ለመቆጣጠር የሚሞክር ማናቸውም የውጭ ኃይል በዩናይትድ ስቴትስ መሠረታዊ ጥቅም ላይ ጥቃት እንደከፈተ ይቆጠራል፣ አሉ። የዲሞክራቲኮቹ ፕሬዚዳንት እንዲህ አይነቱ ጥቃት የጦር ኃይልን ጨምሮ አስፈላጊ በሆነው መንገድ ሁሉም ከዩናይትድ ስቴትስ አጸፋ ይገጥመዋል፣ አከሉ ካርተር። ከካርተር እስከ ትራምፕ የተፈራረቁት የአሜሪካ መሪዎች ያን የውጊያ ውዝግብ የጥፋት እልቅት ደግሞ በተቃራኒው የነዳጅ የጋዝ የወርቅ ስጋጃ ጎተራን ለመቆጣጠር በቀጥታም በተዘዋዋሪም ተዋግተዋል አዋግተዋልም ሚሊዮኖችን አጫርሰዋል ዘንድሮ ተረኛው በእርግጥ እሳቸው ናቸው The boxer took defensive action against an Iranian drone which had closed. The latest of many provocative and hostile actions by Iran. ዶናልድ ትራምፕ የአሁኑም የኢራን ውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ ካርተር የውጭ ኃይል ያሏቸውን ወገኖች ባስጠነቀቁበት ወቅት ገና የ19 ዓመት ወጣት ነበረ። ለትራምፕ ሰሞናዊ ዛቻ የሰጡት መልስ ግን የአርባ ዓመት ዘመን ርቀት የለወጠው አካላዊውን ሰው እንጂ አስተሳሰቡን እንዳልሆነ በእርግጥ ጠቋሚ ይመስላል ዛሪፍ ጠያቂያቸውን ጋዜጠኛ መልሰው ጠየቋት ማን ነው ጠብጫ ረው ብለው ባለን መረጃ መሰረት የተመታብን ድሮን የለም ስለዚህ ከእኛ ድሮኖች አንዱን የመተው አይመስልም ምናልባት የራሳቸውን ወይም የሌላ ወገን ድሮን መጥተው ይሆናል ግን ጠብጫሪነት እንዲያው የመቱት የእኛ ድሮን ቢሆን እንኳ እኛ እዚያው ሰፈራችን ነን። የዩኤስ የባህር ኃይል መርከብ ያለው ከሀገሩ የባህር ጠረፍ ስድስት ሺህ ማይል ርቀት ላይ ነው። እና እስኪ እኔ ልጠይቅሽ ጠብጫሪው ማን ነው? በእርግጥ ማን ይሆን ጠብጫሪው? ለመመለስ ቀላል፣ ግን ለብዙዎች የሚያስፈራ ጥያቄ። ሌላ ጥያቄ እውነተኛው ስማን ነው፣ ትራምፕ ወይስ ዛሪፍ? አናውቅም። የሚታወቀው ትራምፕ ያሉት እውነት ዛሪፍ ያሉት ሐሰት ከሆነ ድሮም መጥቶ በመጣል ሀያል ፈርጣማ ሀብታሚቱ ትልቅ ሀገር ከትንሽቱ እስላማዊት ሪፐብሊክ ጋር አንድ ለአንድ ናቸው፣ በእግር ኳስ ተጫዋቾች ቋንቋ። እውነቱ ከተገለበጠ ደግሞ ኢራን ዩናይትድ ስቴትስን አንድ ለዜሮ ትመራለች። የአያቱላሆቹ ሀገር ከዩናይትድ ስቴትስ የቅርብ ወዳጅ ከብሪታንያ ጋር ደግሞ መርከብ በመያዝ አንድ ለአንድ ወጥታለች። ጅብላርተር የሰፈረው የብሪታንያ ጦር የኢራንን ነዳጅ ጫኝ መርከብ በያዘ በሁለተኛው ሳምንት የኢራን ባህር ኃይል የኢራንን የባህር ክልል ጣሰ ያለውን የብሪታንያ ባንዲራን የሚያውለበልብ መርከብ ከነ ከነሰራተኞቹ ማርኳል። ባለፈው ሳምንት የአስር ዳውኒንግ ስትሪት ቢሯቸውን ያስረከቡትም ሆነ የተረከቡት የብሪታንያ ወግ አጥባቂ ፖለቲከኞች በነባር ፖለቲካዊ አስተሳሰባቸው አንድ ናቸው። ተሰናባቾቹም ሆኑ አዲሶቹ መሪዎች በአንድ በኩል የዩናይትድ ስቴትስን ፕሬዚደንት የዶናልድ ትራምፕን መስተዳድር በማስደሰት በሌላ በኩል በ2015 ከኢራን ጋር የተፈረመውን የኒኩሌር ስምምነት በማክበር ተቃርኖ እየዋጀቁ ነው። ኢራን ወይም ደጋፊዎቿ በሆርሙዝ ሰርጥ ወይም በአካባቢው የሚቀስፉ ተጨማሪ የብሪታንያ መርከቦችን እንዳያጠቁ ለመከላከል የጋራ ሕግ ከመደንገግ ወይም ከኢራን ጋር ከመደራደር ይልቅ እስካሁን መፍትሄ ያሉት መርከቦቻቸውን በባህር ጦር ኃይል ማስጠበቅ ነው። መርከቦቹን በባህር ኃይል ለማስጠበቅ ደግሞ የብሪታንያው ንጉሳዊ ባህር ኃይል ብቻውን ወጪውን አይችለውም። በስልጣን ላይ ያለው የብሪታንያ ወግ አጥባቂ ፓርቲ የቀድሞ መሪ ኤያን ስሚስ በቀደም እንዳሉት የለንደኖችን ችግር የተረዳው የዶናልድ ትራምፕ አስተዳደር ለብሪታንያ እርዳታ ለመስጠት ጠይቆ ነበረ። ታማኝ ከሆኑ ምንጮች እንደተረዳሁት የብሪታንያ የመርከብ ጉዞን ለመርዳት ብሪታንያ የአሜሪካንን ኃይል እንድትጠቀም ዋሽንግተን ፈቅዳ ነበር። የብሪታንያ ባለስልጣናት አልተቀበሉትም። ሀበሻ እንደሚለው እንግሊዝ በእርግጥ ብልጥ ነው። አብዛኛው ዓለም ፈርቶ እንጂ ፈቅዶ ካልተቀበለው ከትራምፕ አስተዳደር ጋር በተናጥል ያውም በይፋ በጦር መተባበሩን ብሪታንያ አልፈቀደችውም። ለንደኖች ሲቸገሩ የተፉትን የሚወጡ ሲመቻቸው የዋጡትን የሚተፉ አይነት ናቸው። ሀገራቸውን ከአውሮጳ ህብረት አባልነት ለማስወጣት ሌት ተቀን እየባተሉ ጭንቁ ሲመጣ አሜሪካኖችን ገሸሽ አውሮጶችን ጠጋ እያሉ ነው። እስካለፈው ሳምንት ድረስ ውጭ ጉዳይ ሚኒስትር የነበሩት ጀርሚ ሃንት ይህን አረጋግጠዋል። በዚህ በጣም አስፈላጊ አካባቢ የሚደረግ የመርከብ ሰራተኞችን ጉዞ ለመጠበቅ አውሮፓ መራሽ የባህር መከላከያ ተልዕኮ እንዲመሰረት እንጥራለን። የአውሮፓ ሕብረትም ሆነ አባል ሀገራቱ ቢዘገይ ጥቅምት ማብቂያ ላይ ሕብረታቸውን ጥላ የምትወጣው ብሪታንያ ላቀረበችው ጥያቄ እስካሁን በይፋ የሰጡት መልስ የለም። ወትሮም ግጭት፣ ጦርነት ያልተለየውን የፋርስ ባህረ ስላጤ አካባቢን በሌላ ጦርነት ለማውደም የሚደረገው ዝግጅት፣ ፉከራና ኃይል መፈታተሽ እንዲቆም ግን ህብረቱ ካንጀትም ሆነ ካንገት ማሳሰቡ አልቀረም። የድሮን መመታታት፣ የመርከብ መያያዝ፣ የጦር ፍጥጫ የሚያስከተለው ዩናይትድ ስቴትስ ከ2015 የኒውክሌር ስምምነት በተናጥል በመውጣቷ ምክንያት መሆኑ አላከራከረም። ዩናይትድ ስቴትስ ስምምነቱን በተናጥል አፍርሳ በኢራን ላይ ዳግም ማዕቀብ መጣሏንም የአውሮጳ ህብረት፣ ሩሲያና ቻይና እኩል ተቃውመውታል። የኋለኞቹም አውግዘውታልም። ከመቃወም ምናልባት ከማውገዝ ባለፍ ግን በተባበሩት መንግስታት የጸጥታው ጥበቃ ምክር ቤት የጸደቀው ስምምነት በመጣሱ በትራምፕ አስተዳደር ላይ ጠንከር ያለ እርምጃ ለመውሰድ አይደለም ለማሰብም እስካሁን የሞከረ አንድም መሪ የለም ኢራንም አሜሪካን እያወገዘች ሌሎቹን እያባበለች የሚመጣውን ለመቀበል እየተዘጋጀች ጊዜ ለመግፋት ያሰበች ትመስላለች ትናንት ቪዬና ኦስትሪያ ውስጥ ከስምምነቱ ተፈራራሚ ሀገራት ተወካዮች ጋር የተነጋገሩት የኢራን ምክትል ውጭ ጉዳይ ሚኒስትር ሰይድ አባስ አራጋችም ሌላ አላሉ ኢራን በጂሲፒኦኤ መሰረት የነዳጅ ዘይት የመሸጥ መብት አላት ኢራን ነዳጅ ዘይት እንዳትሸጥ ለማገድ የሚደረግ ማንኛውም ሙከራ ጂሲፒኦኤና የጸጥታው ምክር ቤት ውሳኔ ቁጥር 2231ን መቃረን ነው። ስለዚህ ኢራን ነዳጅ ዘይት እንዳትሸጥ ዩናይትድ ስቴትስ ማከላከሏ የጸጥታ ጥበቃውን ምክር ቤት ውሳኔ የሚጥስ ነው። ከዩናይትድ ስቴትስ ሌላ የጸጥታው ጥበቃ ምክር ቤትን ስምምነትና ውሳኔ የማስከበር ስልጣን ያላቸው አራት ኃያል ሀገራት አሉ። ብሪታንያ ፈረንሳይ፣ ሩሲያና ቻይና አራቱ ሀገራት ጀርመን አምስተኛ ተጨምራ የኢራን የኒኩሌር ጉዳይ ስምምነት ውልን ተፈራርመዋል። የአምስቱ ሀገራት ባለሥልጣናት ትናንት ከኢራኑ ምክትል ውጭ ጉዳይ ሚኒስትር የሰሙትን ካምና ግንቦት ጀምሮ በቀጥታ ሲሰሙት፣ ሲያሰላስሉት፣ ባለሙያዎች ሲተነትኑት አመት ከሁለቱ ወር አስቆጥረዋል። ሰሙ፣ አስተነተኑ። በቃ ለነገሩም የዋሽንግተኑ ጠንካራ መሪ ዶናልድ ትራምፕ የዓለምን የንግድ ስምምነት፣ የዓለምን የተፈጥሮ ጥበቃ ስምምነት፣ የኢየሩሳሌምን፣ የጎላን ኮረብታን ባለቤትነት መነቃቅረው ሲጥሉት ማን ምን አደረገ? ትራምፕ ከውጭ አይደለም፣ ከቅርብ አማካሪዎቻቸውም ከእሳቸው ሐሳብ የተለየ አስተያየት ያለውን አልተቀበሉም። ከኢራን ጋር የተደረገውን ስምምነት እንዳያፈርሱ የጠየቁ ሹማምንቶቻቸውን ተራ በተራ እያባረሩ ነው። እስካሁን የመጨረሻውም የብሔራዊ የስለላ ጉዳይ የበላይ ኃላፊ ዳን ኮትስ ናቸው። የአሜሪካ መገናኛ ዘዴዎች እንደዘገቡት ከ2017 ጀምሮ የዓለምን ግዙፍ የስለላ መስሪያ ቤት የመሩት ኮትስ ኢራን ስምምነቱን ስላከበረች ተጨማሪው ማዕቀብ ይቅር አሉ እና ተባረሩ። ነጋሽ መሐመድ ነኝ። ቸር ያሰማል።